የጉዟቸው ዓላማ የሊቢያን መረጋጋት፣ የቱኒዚያን መጠናከር፣ የጸረ ሽብር ትግልን ማጠናከር፣ የንግድና ምጣኔ ሀብት ግንኙነት እያለ ሲዘረዘር በእርግጥ ብዙ ነው። ስደተኞች አውሮጳ እንዳይገቡ ማገድ ተብሎ ሲጠቃለል ግን አንድ ብዙም አንድም። ዛሬ ከግብጹ መሪ ከአብዱልፈታህ አልሲሲ ጋር ሲነጋገሩ ሊቢያ የምትረጋጋበትን ስልት ያስቀድማሉ ነው የተባለው። በየዕለቱ በሺ የሚቆጠሩ ስደተኞች የሜዲትራንያንን ባህር ተሻግረው አውሮፓ የሚገቡት ወይም ለመሻገር ሲሞክሩ ባህር ውስጥ የሚሰምጡት ከሊቢያ እየተሳፈኑ ነው። ሊቢያ መንግስት ከሌላት ስደተኞችንና አሸጋጋሪዎቻቸውን መቆጣጠር አይቻልም። መስከረም ላይ ደግሞ ጀርመን ውስጥ ምርጫ አለ። ከጀርመን በፊት ፈረንሳዮችና ሆላንዶች ይመርጣሉ። ጸረ ስደተኛና ጸረ አውሮጳ ህብረት አቋም ያላቸው ቀኝ ጽንፈኞቹ ፖለቲከኞች ሜሪን ለፔን ፈረንሳይ፣ ጌርት ቪልደርስ ሆላንድ ላይ ሳይቀድሟቸው ለመቅደም ሜርክልና ብጤዎቻቸው እየተሽቀዳደሙ ነው። የጀርመን መንግስትና የአውሮጳ ህብረት መስከረም ከሚደረገው የጀርመን የምክር ቤት ምርጫ በፊት እንዲሁም ፈረንሳይና ኔዘርላንድ ውስጥ ከሚደረጉት ምርጫዎች በፊት ለስደተኞች ጉዳይ ሁነኛ መፍትሄ ለማግኘት እየሞከሩ ነው ይላሉ። በቱኒዚያም የሃይንሪሽ ቦል ጥናት ተቋም ኃላፊ ዮአኪም ፓውል ከሁነኛው መፍትሄ አንዱ ወደ አውሮፓ ለመግባት የሚፈልጉ ስደተኞች የሚከማቹበት ሰፈር ሰሜን አፍሪቃ ምናልባትም ግብፅ ላይ ማቆም ነው። ግብፅ የተመሰቃቀለውን አካባቢ ለማረጋጋት ጠቃሚ ናት ብለው ነበር ሜርክል። በቅርቡ ከተረጋጋችው ሀገር የተረጋጉ ጄኔራል መሪዋ ጋር በሚያደርጉት ውይይት የስደተኞች ማከማቻ ጣቢያ ለመመስረት ሳይስማሙ አይቀርም ተብሎ ይገመታል። የመብት ተሟጋቾች ግን ሜርክል ለአልሲሲ ያላቸውን ግምት ዓላማቸውንም አይቀበሉትም። ዮአኪም ፓውልም የመብት ተሟጋቾቹን አስተያየት ይጋራሉ። በግብፅ ዘመናዊ ታሪክ አቻ የማይገኝለት የሰብአዊ መብት ጥሰት በሚፈጽም መንግስት በምትገዛ ሀገር፣ ሁማን ራይትስ ዋች እንደገለጸው እንዲህ አይነት የስደተኞች ማከማቻ ሰፈርን ለማቋቋም መሞከርን ለመቀበል ያዳግታል። በግብፅ በኩል ሀሳቡ ተቀባይነት ማግኘቱን እጠራጥራለሁ። ከሆነ ግን ዝቅተኛው የሰብአዊ መብት ጥበቃ እንኳን አይኖርም ማለት ነው። የጀኔራል አልሲሲ መንግስት አሸባሪነትን መዋጋት በሚል ሰበብ ተቃዋሚዎቹን ይገላል፣ ያስራል፣ ያስፈርዳልም። የሲቪል ማህበረሰብ ተቋማትን ዘግቷል። የኮፕቲክ ክርስቲያኖች መብት ተገድቧል። የአውሮፓ ህብረትም ሆነ ጀርመን የአካባቢውን ጸጥታ ለማስከበር በሚል ከግብጽ መንግስት ጋር ተባብሮ ለመስራት የሚያደርጉት ጥረት ፓውል እንደሚሉት ለግብፅም ሆነ ለአካባቢው አስተማማኝ ሰላም አያሰፍንም። ጸጥታም በተመለከተ የአውሮፓ ህብረትና ጀርመን ግብፅ ላይ ትልቅ ፍላጎት አላቸው። ይቺ ሀገር አለመረጋጋት በሚያወቀው አካባቢ መረጋጋት ታመጣለች ለማለት ሶሪያ፣ የመን እና ሊቢያን ማየቱ በቂ ነው። ተመሳሳይ ነገር ቢደርስ ግብፅ ውስጥ ሊፈጠር የሚችለው መገመት አያዳግትም። ይህ ስርዓት በእኚህ ፕሬዝደንት የሚመራው መንግስት የምጣኔ ሀብትና የጸጥታ መረጋጋት ማስፈኑን እጠራጠራለሁ። ሁለተኛዋ ቱኒዚያ ናት። ቱኒዚያ በህዝባዊ አመፅ የመንግስት ለውጥ ከተደረገባቸው ሀገራት ሁሉም የለውጥ ፈላጊው ህዝብ ፍላጎት ከሞላ ጎደል ገቢር የሆነባት ሀገር ናት። ዲሞክራሲያዊ ስርዓት ለመገንባት የምትፍጨረጨር ግን ብዙ ፈተናዎች ያሉባት ትንሽ ሀገር ናት። ሜርክል በጉብኝታቸው ሰሜን አፍሪካዊቱ ሀገር የስደተኞች መከማቻ ሰፈር እንድትገነባ ለመጠየቅ ማሰብ አለማሰባቸው በውል አይታወቅም። ጠቅላይ ሚኒስትር ዩሱፍ ቻህድ ከሁለት ሳምንት በፊት ጀርመንን ሲጎበኙ እንዳሉት ግን ስደተኛ ማከማቻ ሰፈር ቱኒዚያ ውስጥ ይገንባ የሚለውን ሀሳብ አይቀበሉትም። የቱኒዚያና የጀርመን ማህበረሰብ ፕሬዝደንት ረኦፍ ሃሚስም እንደሚሉት ቱኒዚያ ውስጥ በአሁኑ ወቅት የስደተኛ ማከማቻ ሰፈር ይገንባ ማለት ለቱኒዚያ ጅምር ዲሞክራሲ አደገኛ ነው። ይሁንና በቅርቡ ቱኒዚያዊ ስደተኛ አኒስ አሚሪ በርሊን ውስጥ በአስር የሚቆጠሩ ሰዎችን በጭነት መኪና ደፍልቆ ከገደለ ወዲህ ጀርመን ውስጥ የስደተኝነት ጥያቄያቸው ተቀባይነት ያላገኘ የቱኒዚያ ዜጎችን የቱኒዝ መንግስት እንዲቀበል ከፍተኛ ግፊት እየተደረገበት ነው። የጠቅላይ ሚኒስትር ቻሂድ መንግስት ይህን የማይቀበልበት ምክንያት የለም ይላሉ ፓውል።